ስፖርት በቢርሚንግሀሙ የዓለም የቤት ውስጥ አትሌቲክስ ውድድር ኢትዮጵያ በአጠቃላይ የሜዳሊያ ብዛት ከዩናይትድ ስቴትስ ቀጥላ በሁለተኛ ደረጃ አጠናቃለች። ገንዘቤ ዲባባ በሁለት የውድድር ዘርፎች ሁለት የወርቅ ሜዳሊያዎችን አስገኝታለች። ኢትዮጵያዊው አትሌት በልምምድ ወቅት በኤሌክትሪክ አደጋ ሕይወቱ ማለፉ በተነገረ በማግስቱ ጣሊያናዊው እግር ኳስ ተጫዋች ሆቴል መኝታ ክፍል ውስጥ ሞቶ ተገኝቷል። ሊዮኔል ሜሲ ትናንት 600ኛ ግቡን አስቆጥሯል። ባይ ሚሽን ለብቻው ወደ ድል ጎዳና እየገሰገሰ ነው። ተከታዮቹን በ20 ነጥብ ርቋል። በሻምፒዮንስ ሊግ ነገ ሊቨርፑልና ሪያል ማድሪድ የፖርቹጋልና የፈረንሳይ ቡድኖችን ይገጥማሉ። ማንቸስተር ዩናይትድ የዛሬውን ግጥሚያ ካሸነፈ በፕሪሚየር ሊጉ የሁለተኛ ደረጃውን ከሊቨርፑል ይረከባል። አብራችን ቆዩ። በቅድሚያም አትሌቲክስ ታላቋ ብሪታንያ ቢርሚንግሃም ውስጥ ካለፈው ረቡዕ አንስቶ እስከ ትናንት ድረስ ለአራት ቀናት በተከናወነው የዓለም የቤት ውስጥ የአትሌቲክስ ፉክክር ኢትዮጵያ በሁለተኛነት አጠናቃለች። አራት የወርቅና አንድ የብር ሜዳሊያ በመሰብሰብ በአጠቃላይ በአምስት የሜዳሊያ ድምር ነው። ዩናይትድ ስቴትስን በመከተል በሁለተኛነት ያጠናቀቀችውም ኢትዮጵያ ከሰበሰበችው አምስት ሜዳሊያዎች ሁለቱ ወርቆች በሴቶች የ1500ና የ3000 ሜትር የሩጫ ውድድሮች በአትሌት ገንዘብ ዲባባ የተገኙ ናቸው። በወንዶች ውድድር ሳሙኤል ተፈራ በ1500 ሜትር እንዲሁም ዮሚፍ ቀጀልቻ በ3000 ሜትር ቀሪዎቹን የወርቅ ሜዳሊያዎች አስገኝቷል። ብቸኛዋ የብር ሜዳሊያ ዮሚፍን ተከትሎ በገባው ሰለሞን ባረጋ የተገኘች ናት። በአጠቃላይ ውድድሩ ዩናይትድ ስቴትስ 6 የወርቅ፣ 10 የብርና ሁለት የነሐስ በድምሩ 18 ሜዳሊያዎችን በመሰብሰብ አንደኛ ወጥታለች። ኢትዮጵያን ተከትላ የሶስተኛ ደረጃን ያገኘችው ፖላንድ አምስት ሜዳሊያዎች አሏት፤ ሁለቱ የወርቅ፣ አንዱ የነሐስ ነው። አስተናጋጇ ብሪታንያ በሁለት የወርቅ በአንድ የብርና በአራት የነሐስ በድምሩ በሰባት ሜዳሊያዎች በአራተኛነት አጠናቃለች። አንድ የነሐስ ሜዳሊያ ብቻ ያገኘችው ጎረቤት ኬንያ እጅግ ደካማ በሚባል ሁኔታ የመጨረሻ 24ተኛ ደረጃ ከያዙት ዘጠኝ ሀገራት ተርታ ተመድባለች። አንድ የብርና ሁለት የነሐስ ሜዳሊያዎችን ያገኘችው ጀርመን በአንጻሩ 15ተኛ ደረጃን አግኝታለች። ከዚሁ ከአትሌቲክሱ ዜና ሳንወጣ ኢትዮጵያዊው የማራቶን ሯጭ አትሌት ጫላ አዱኛ በልምምድ ወቅት ባጋጠመው የኤሌክትሪክ አደጋ ሕይወቱ ማለፉ ተዘግቧል። አትሌቱ አርብ ጠዋት ልምምድ እያደረገ እንደነበረም ተገልጧል። አትሌት ጫላ ከአንድ ወር በፊት ማራካሽ ከተማ ሞሮኮ ውስጥ በተከናወነው የማራቶን ሩጫ 2 ሰዓት ከ11 ደቂቃ ከ47 ሰከንድ በመሮጥ ሁለተኛ መውጣት የቻለ አትሌት ነበር። እንደ ጎርጎሪዎስ አቆጣጠር በ2015 ሃኖቨር ጀርመን ውስጥ በተከናወነው ውድድር ያጠናቀቀበት የ2 ሰዓት ከ09 ደቂቃ ከ42 ሰከንድ ጊዜ የገሉ ምርጥ ሰዓት ተብሎ ተመዝግቦለታል። ሎቹ መካከል በ2014 ፈረንሳይ ውስጥ ያስገኘውም ይጠቀሳል። በሌላ ዜና የጣሊያን ብሔራዊ የእግር ኳስ ቡድን ተሰላፊው ዳቪድ አስቶሪ ትናንት ሆቴል ውስጥ ሞቶ መገኘቱ ተዘግቧል። ለጣሊያን ብሔራዊ ቡድን ለ14 ጊዜ ተሰልፎ መጫወት የቻለው ዳቪድ ሕይወቱ ያለፈችው የልብ ምቱ በመቋረጡ እንደሆነ የጣሊያን ባለሥልጣናት አስታውቋል። በአንደኛ ዲቪዚዮን የሚገኘው ፍሎሬንቲና ቡድን አምበል የነበረው የ31 ዓመቱ ዴቪድ ሞቶ የተገኘው ኦዲኒዜ በተባለችው ከተማ ነው። በጣሊያን የእግር ኳስ ፌዴሬሽን ውስጥ የታቀፉ ቡድኖች በሚያደርጓቸው ጨዋታዎች የተጫዋቹን ድንገተኛ ሞት በማሰብ የሐዘን መግለጫ ምልክት ክንዳቸው ላይ ማሰር ጀምሯል። ዕድሜያቸው ከ19 ዓመት በታች የሆኑ ተጫዋቾች በሚሳተፉበት ውድድር ትናንት የጣሊያን የሴቶች እግር ኳስ ቡድን ከኖርዌይ አቻው ጋር ሲገጥም ተጫዋቾቹ የህሊና ጸሎት በማድረግ የሐዘን መግለጫ ጥቁር ጨርቅ ክንዳቸው ላይ አስሯል። የሴቶች ብሔራዊ የእግር ኳስ ቡድኑ ዛሬ ከፊንላንድ ጋር በሚያደርገው ጨዋታም በተመሳሳይ ምልክት ሐዘኑን ይገልጣል። ዴቪድ የሁለት ዓመት ሕፃን ሴት ልጅ አለችውም። ፍሎሬንቲና በጣሊያን ሴሪያ በአስረኛ ደረጃ ላይ ይገኛል። አርብ እለት ላትሲዮን አንድ ለዜሮ ያሸነፈው ጁቬንቱስ በ68 ነጥቡ በሴሪያው ደረጃው ሁለተኛ ነው። ጁቬንቱስ ከእንግሊዙ ቶትናም ጋር ከነገ በስቲያ በሻምፒዮንስ ሊጉ ይጋጠማል። በተመሳሳይ ቀንና ሰዓት ረቡዕ ማታ የእንግሊዝ ፕሪሚየር ሊግ መሪ ማንቸስተር ሲቲ ከስዊዘርላንዱ ባዝል ጋር ይጋጠማል። ነገ ማታ በሚደረጉ ሁለት የሻምፒዮንስ ሊግ ግጥሚያዎች ደግሞ የስፔኑ ሪያል ማድሪድ ከፈረንሳዩ ፓሪስ ሰን ጀርሜ ጋር ሲጫወት፣ የእንግሊዙ ሊቨርፑል የፖርቹጋሉን ፖርቶ ይፋለማል። ሊቨርፑል በእንግሊዝ ፕሪሚየር ሊግ ከመሪው ማንቸስተር ሲቲ በ18 ነጥብ ተበልጦ በሁለተኛ ደረጃ ላይ ይገኛል። ትናንት ቼልሲን አንድ ለዜሮ ያሸነፈው መሪው ማንቸስተር ሲቲ 78 ነጥብ አለው። ቼልሲ በ53 ነጥቡ ተወስኖ ደረጃው አምስተ ሶስተኛ ነው። ቶትናምን በአንድ ነጥብ በልጦ ሶስተኛ ደረጃ ላይ የሰፈረው ማንቸስተር ዩናይትድ ዛሬ ማታ ከክሪስታል ፓላስ ጋር ተስተካካይ ጨዋታውን ያከናውናል። ማንቸስተር ዩናይትድ የዛሬውን ጨዋታ ካሸነፈ በሚኖረው 62 ነጥቡ የሁለተኛ ደረጃውን ከሊቨርፑል ይረከባል። ሊቨርፑል 60 ነጥብ አለው። በበርናንዶ ሲልቫ ብቸኛ ግብ ትናንት ድል የተመታው የአንቶኒዮ ኮንቴ ቼልሲ አራተኛ ደረጃ ላይ ከሚገኘው ቶትናም በአምስት ነጥብ ይበለጣል። አሰልጣኝ አንቶኒዮ ኮንቴ በአምስት የሊጉ ጨዋታዎች አራት ጊዜ ሽንፈት ከቀመሰው ቡድናቸው ጋር የሚኖራቸው የወደፊት እጣ ፈንታ አጠያቂ ሆኗል ከአርሰናል ቼልሲን በቅርቡ የተቀላቀለው ኦሊቨር ዢሩ ቡድናቸው የገጠመውን ተደጋጋሚ ሽንፈት በተመለከተ ሲናገር ቀውስ አይደለም የገጠመም ብሏል ከአርሰናል ጋር ሶስት የኤፍኤ ካፕ ዋንጫዎችን ማግኘት የቻለው የፈረንሳይ ብሔራዊ ቡድን ተሰላፊው ኦሊቨር ዢሩ ኢምሬትን ለቆ ከወር በፊት ወደ ስታንፎርድ ብሪጅ የመጣው በ18 ሚሊዮን ፓውንድ ስምምነት ነው። በጀርመን ቡንደስሊጋ የመጨረሻ ደረጃ ላይ የሚገኘው ኮሎኝ ወሳኝ እድሉን ትናንት አምክኗል። 17 ነጥብ ይዞ በ18ኛ ደረጃ ውራጅ ቀጠና ውስጥ ያለው ኮሎኝ ትናንት የማሸነፍ እድሉን ቢጠቀም ኖሮ ውራጅ ቀጠናው ጠርዝ ላይ ከሚገኘው ማይንስ በአምስት ነጥብ ብቻ ይበለጥ ነበር። ሃምቡርግን በሰባት ነጥብ በልጦ 16ኛ ደረጃ ላይ የሚገኘው ማይንስ 25 ነጥብ አለው። ትናንት በሽቱትጋርት 3 ለ2 የተሸነፈው ኮሎኝ ቡድን አሰልጣኝ ሽቴፋን ሩተንቤክ ቡድናቸው አንድም ግብ ሳይቆጠርበት በሰፋ ልዩነት ማሸነፍ ይችል እንደነበር በቁጭት ገልጿል። ለ44 ደቂቃ ያህል ድንቅ ጨዋታ አከናውነናል። በእውነቱ 2 ለ0 ወይም 3 ለ0 ማሸነፍ ይገባል ነበር። ወደፊት ፈጽሞ ሊሆን በማይገባው የግል ስህተት ተመልሰን ወደ ኋላ ተንሸራ ተንሰራተናል በጨዋታው ሁለተኛ አጋማሽ ትንሽ ግራ ተጋብተናል፣ ግን ደግሞ ወዲያው ነበር ጨዋታውን የተቆጣጠር ነው። ከነበሩት እድሎች አንጻር የማሸነፍ በርካታ እድሎች ነበሩ። ያም በመሆኑ ያስቆጫል፣ ግን ደግሞ ማለቃቀስ አይገባንም። ያው የወደፊቱን በመመልከት ብሬመን ላይ ነጥብ መያዝ ነው እንግዲህ በትናንቱ ግጥሚያ በሜዳው የተጫወተው ኮሎኝ በክላውዲዮ ፒዛሮ ግብ መሪነቱን ጨብጦ የነበረው ጨዋታው በተጀመረ በሰባተኛው ደቂቃ ላይ ነበር። የመጀመሪያው አጋማሽ ሊጠናቀቅ ጥቂት ሲቀረው በአርባ አራተኛውና በባክነው ሰዓት ጭማሪ ሁለት ደቂቃ ላይ ግን ማሪዮ ጎሜዝ በተከታታይ ሁለት ግቦችን በማሳረፍ ሽቱትጋርት መሪነቱን ከኮሎኝ ነጠቀ። ከረፍት መልስ በ57ተኛው ደቂቃ ላይ አንድሪያስ ቤክ የመታት ኳስ ከመረብ አርፋለች። ሚሎሽ ጆርጂች በ 86 ኛው ደቂቃ ላይ ለኮሎኝ ቢያስቆጥርም ኮሎኝ በ50 ሺህ ተመልካቾች ፊት መሪር ሽንፈቱን ቀምሷል። ተከታዩ ሻልከን በ20 ነጥብ የራቀው ባየር ሚኒሽን የአሸናፊነት ግስጋሴውን ለብቻው ተያይዞታል። ሃያሉ ባየር ሚኒሽን ፍራይቦርግን ትናንት አራት ለዜሮ በማንኮታኮት በ63 ነጥብ በደረጃው ተኮፍሷል። በስፔን ላ ሊጋ መሪው ባርሴሎና ትናንት ተከታዩ አትሌቲኮ ማድሪድን ባሸነፈበት ብቸኛ ግብ ሊዮኔል ሜሲ በጨዋታ ዘመኑ ለቡድኑና ለአገሩ ስድስት መቶኛ የሆነችውን ግቡን አስመዝግቧል። በቶማስ ፓርቴ በተፈጸመበት ጥፋት የተገኘውን የቅጣት ምት ሀያ ስድስተኛው ደቂቃ ላይ ራሱ ሜሲ በተደረደሩ ተከላካዮች አናት ልኮ በድንቅ ሁኔታ ከመረብ አሳርፏል። በዚች ብቸኛ ግብ የተገኘው ሶስት ነጥብ ተደምሮ ባርሴሎና በ69 ነጥብ የደረጃ ሰንጠረዡን ይመራል። 11 ዙር ጨዋታዎች በሚቀሩት በዘንድሮ ላሊጋ ባርሴሎና አትሌቲኮ ማድሪድን በ8 ነጥብ በልጧል። በትናንቱ ጨዋታ አንድሬ ኢኔስታ በመጀመሪያው አጋማሽ በጡንቻ መሸማቀቅ ጉዳት ደርሶበታል። ትናንት በተከናወነ ሌላ ጨዋታ ሪያል ሶሴዳድ አላቬስን ሁለት ለ አንድ ቫሌንሺያ ሪያል ቤቲስን ሁለት ለ ዜሮ አሸንፏል። ላቫንቴ ከኢስፓኞላ አንድ እኩል ተለያይተዋል። ዛሬ ማታ ሴልታ ቪጎ ከላስ ፓልማስ ጋር ይጋጥማል። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። አስተያየትና ጥቆማቸው አይለየን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።